boy የአሜሪካ የውጭ ጉዳይ ሚኒስቴር በየአመቱ ለአፍሪካ ወጣት መሪዎች በሚያዘጋጀው የማንዴላ ፌሎሺፕ የልምድ መለዋወጫ መድረክ ላይ በዚህ ዓመት ኢትዮጵያን ወክለው ከተሳተፉት መካከል አንዷ ጎጆ የተሰኘውን የህሙማን መጠለያ ተቋም የመሰረተችው ዶክተር ሰላሜነሽ ጽጌ ናት። ተቋሙ ከኢትዮጵያ የተለያዩ የገጠር ከተሞች ለተጨማሪ ሕክምና አዲስ አበባ ወደሚገኙ የሪፈራል ሆስፒታሎች የሚመጡ ማረፊያ በማጣትና ገንዘባቸውን ለሕክምና በመጨረስ ለጎዳና ህይወት የሚዳረጉ ህሙማንን በጊዜያዊነት የሚያስጠልል ሲሆን ባለፉት ሶስት አመታት ውስጥ ከ ከሰማኒያ አንድ ሺህ በላይ ህሙማንን ረድቷል። ጎን ለጎንም በኢትዮጵያ የመጀመሪያው የሆነውን የህጻናት ስነ ባህሪና የእድገትን ሁኔታ የሚያጠና ተቋም በጥቁር አንበሳ ሆስፒታል ያስጀመረችውን ዶክተር ሰላሜነሽን አግኝቼ በስራዎቿ ዙሪያ አናግሬያታለሁ። ሰምተን እንመለስ። ከሰባት ዓመት በፊት በጥቁር አንበሳ ጤና ሳይንስ ኮሌጅ የመጨረሻ ዓመት የሕክምና ትምህርቷን ትከታተል የነበረች አንዲት ወጣት በየቀኑ በሆስፒታሉ ግቢ ውስጥ ላስቲክ አንጥፈው የሚተኙትን ወይም የሚበሉትን አጥተው የሚለምኑትን ህመምተኞች ስታይ በየቀኑ ልቧ ይሰበር ነበር። ታሙ አንድ ሰው ታሙ መቶ ሁለሙ ብቻ አይደለም፣ አከመሽ የምትልኪው እና በጣም ብዙ አይነት ነገሮች አሉ። የሚረብሽሽ ቀኑ ሙሉ የሚረብሽሽ፣ ማታ ማያስተኝሽ ብዙ ችግሮች አሉ። እና እነዛን ነገሮች በቃ በየዕለት ዕለት ህይወታችን አንድ ነገር እያደረግን ማገዝ የምንችለውን እያገዝን፣ ከኪሳችን ማድረግ የቻለውን እያደረግን፣ በዛ መልኩ ራሳችንን ለማጽናናት የምንሞክርበት ሂደት ነበረን። ይቺ ወጣት ዶክተር ሰላሜነሽ ጽጌ ትባላለች። የ29 ዓመት ወጣት ስትሆን አሁን በጥቁር አንበሳ ጤና ሳይንስ ኮሌጅ የህጻናት ህክምና ስፔሻሊስት እና በአዲስ አበባ ዩኒቨርሲቲ የህፃናት ህክምና ክፍል ረዳት ፕሮፌሰር እንዲሁም ለነዚህ ማረፊያ ያጡ ህሙማን የክፉ ቀን ደራሽ የሆነው ጎጆ ህሙማን ማረፊያ መስራች መስራችና ፕሬዝዳንት ናት። ዶክተር ሰላሜነሽ የህክምና ትምህርቷን ለመጨረስ የልምምድ ስራ እየሰራች በነበረበት ወቅት ያጋጠማት ታካሚ ነው ልቧን ለሚሰብረው ችግር እልባት ለመስጠት ምክንያት ይሆናት። ሰርጂካል ዲፓርትመንት እየሰራ በነበረበት ጊዜ የምሽት ተረኛ ሐኪም ሆኜ አንድ ወጣት ልጅ ነው ወደ ሰላሳ አካባቢ የሚሆን ወደ እኔ ቢሮ ይመጣልና እጁ ላይ ስብራት ደርሶበት ነው የመጣው መገጣጠሚያው አካባቢ ነው እና ካየሁት በኋላ ወደ ጥቁር አንበሳ ሆስፒታል መሄድ እንዳለበት ነገርኩት። በዛ ስለው በጣም አዘነ፣ ማልቀስ ጀመረ። እንደነገርኩኝ ምን ሆነክ ነው ብዬ ጠየቅኩት። ከአምቦ ከሚባል አካባቢ ነው የመጣው ልጁ እና ከአምቦ አዲስ አበባ ለመድረስ ሶስት ቀን ነው የፈጀብኝ አለ። በእግሩ ነው የመጣው። ለዚህ ለህክምናው ለሪፈር ስለተባለ አዲስ አበባ ነው ህክምናው ያለው ተብሎ እጄ ና ለማጣት የሶስት ቀን ተጉዤ ነው የመጣሁት አለ ምንም ምግብ አልበላሁም ማለት ሶስት ቀን ውሃ ብቻ ነው እየቀመስኩ የመጣሁት አሁን ደግሞ ሌላ ቦታ ሂድ ትይኛለሽ እኔ ሀገሩንም አላቆም የትም አልሄድም ማለት በጣም አዘንኩኝ ይህ አጋጣሚ ለጎጆ ህሙማን ማረፊያ መመስረት ምክንያት ሆነ። ጓደኞቿን ካሰባሰበች በኋላ ስራው የጀመረው ለምግብ፣ ለመጠለያ፣ ለትራንስፖርት ገንዘብ በማጣት መሬት ላይ ወድቀው የሚገኙ ህሙማን ምን ያክል ናቸው የሚለውን በማጥናት ሲሆን በወቅቱ በጥቁር አንበሳ ብቻ በአንድ ሳምንት ውስጥ ለህክምና ወደ አዲስ አበባ መጥተው ህክምናቸው ቶሎ ባለማለቁ ለልመና የተዳረጉ ሰባ ሰዎችን አገኙ። ከተለያዩ የመንግስት ሪፈራል ሆስፒታሎች የተገኙት ሲደመሩ ግን እስከ ሶስት መቶ ይደርሳሉ። እየልመኑ ይመገባሉ። እዛው ሆስፒታል ውስጥ ካርቶን፣ ላስቲክ አንጥፈው ይተኛሉ። ህክምናቸውንም ሲጨርሱ ወደ ሀገራቸው የሚመለሱበት ገንዘብ ስለሌላቸው ጎዳና ላይ ይቀራሉ እና በጣም ብዙ ነው ቁጥሩ። በጣም አስደነገጠን። አብዛኞቹ ሐኪሞች ደግሞ እንዲህ እንዲህ መሆኑ ይሄ ችግር የህክምና ዘይቤያቸውን ራሱ እንደሚያስቀይራቸው ነገሩ እና እንደ መፍትሄ ያስቀመጡትም እነዚህን ለብቻቸው ሰፖርት የሚያደርግ የሚያግዛቸው ሲስተም ቢኖር የተሻለ ነው በሚለው ነበር። እኛም በዛ መልኩ ስለነበር መጀመሪያ የሚያሰብ ነው ጎጆን ተመሰረተ ማለት ነው። ጎጆ የህሙማን ማረፊያ በ2007 ዓ ም ተቋም ሆኖ ለመመስረት ፈቃድ ሲያወጣ የመጀመሪያ ስራው ዶክተር ሰላሜነሽ እና ጓደኞቿ ከኪሳቸው በሚያዋጡት ገንዘብ ለህሙማኑ ምግብ ማቅረብ ነበር። ለህሙማኑ ምግብ በመመገብ ጀመርን። እዛው ጥቁር አንበሳ ሆስፒታል ውስጥ ራሳችን አስራ አምስታችን እያዋጣ ከካፌው ምግብ እያወጣን ራሳችን ደግሞ የሚተኙበት ቦታ ይታወቃል። ወደ ኢመርጀንሲ አካባቢ ኦፒዲ አካባቢ ምናምን ስትሄጂ ካርቶን፣ ላስቲክ አንጥፎ ታገኛቸዋለሽ እና እዛ እየሄድን ኑ አብረን መሳንብላ እያለን እየጠራን በዛ መልኩ ጀመርን ማለት ነው። ህክምናቸውን የጨረሱ ምንም አይሰሩ እንዲሁ ዝም ብለው ሆስፒታል ውስጥ የሚኖሩ ሰዎች ነበሩ። እነሱን ሁለት ሁለት እየመረጥን በየሳምንቱ ትኬት እየቆረጥን ወደ ሀገራቸው መመለስ ጀመር። በወራንዴ የነበረው ይህ የመመገብ ሂደት አድጎ ዛሬ ተክለ ሃይማኖት ጤና ጣቢያ ግቢ ውስጥ የሚገኘውን መጠለያ ለመክፈት ችሏል። ህንፃውን ለመገንባት የመከላከያ ኮንስትራክሽን ኢንተርፕራይዝ እና ቃሊቲ ኮንስትራክሽን እቃዎች ማምረቻ ፋብሪካ ትልቁን አስተዋጽኦ ያደረጉ ሲሆን የአዲስ አበባ ጤና ቢሮ እና የጤና ሚኒስቴርም ድጋፍ አድርገዋል። መጠለያው ተሰርቶ አገልግሎት መስጠት ከጀመረ ሶስት ዓመት የሆነው ሲሆን ሃምሳ ሁለት ህሙማንን ከናስታማሚዎቻቸው የማስጠለል አቅም አለው። እስካሁን የምግብ አገልግሎት የሚያገኙትን ሳይጨምር ከሺህ በላይ ሰዎች በመጠለያው ተጠቃሚ መሆን ችለዋል። ለመሆኑ እነዚህ ህመምተኞች ከየት አካባቢ ነው የሚመጡት? በአስራ ሁለት ሪፈራል ሆስፒታሎች አሉ አዲስ አበባ ውስጥ። ከዛ ውስጥ ላሉት ሪፈራል ሆስፒታሎች የጎጆን ሪፈራል ፎርም ነው የበተንላቸው። በዛ ሪፈራል ፎርም ላይ የሚጀምቹ ክራይቴሪያዎች አሉ። አንድ ታካሚ ከአዲስ አበባ ውጭ መሆን አለበት። የመጣው አዲስ አበባ ውስጥ የሚያግዘው ሰው መኖር የለበትም። አሁን ለምሳሌ ጎጆ ባይኖር ያለው አማራጭ መንገድ ላይ መውደቅ ነው። በአብዛኛው የሚጠቀመው ከዘጠና ፐርሰንት በላይ ጥቁር አንበሳ ሆስፒታል የሚመጡ ሆሞማኖች ናቸው። አብዛኞቹ ከኦሮሚያ ክልል ነው የሚመጡት። በሪፈራል ሲስተሙ በአብዛኛው ስንመለከተው ኦሮሚያ ክልል ነው በአብዛኛው የሚጠቀሙ የሆስፒታሉን ግልጋሎቶችን ሪፈራሉ ስንመለከት አንደኛ ማለት ነው። በአብዛኛው ከዛ ነው የሚመጡት። ከዛ ውጭ ግን ከደቡብ ይመጣሉ ከሰሜኑም ክፍልም ይመጣሉ። ከተለያየ የኢትዮጵያ ክፍል ሪፈር ተብለው ነው የሚመጡት። ዘጠና ከመቶ የሚሆኑት በጎጆ ውስጥ አገልግሎት የሚያገኙት ህሙማን የካንሰር ተጠቂዎች ናቸው። ይህ የሆነው ለምንድን ነው ስል ዶክተር ሰላሜነሽን ጠየኳት። በሁለት ሳምንት በሶስት ሳምንት የሚወስዱት መድኃኒት አለ ስለዚህ በዛ ጊዜ ውስጥ ወይም ክትትላቸው ሁለት ሳምንት ሶስት ሳምንት ሲሆን ቀጠሯቸው ወጥተው ሄደው እንደገና ተመልሰው መምጣት አይችሉም። ያንን ለማድረግ በቂ ገቢ የላቸውም። አይነት የሆኑት ህሙማኖች እዛ ሆስፒታል ውስጥ መቆየትን ይመርጣሉ። ስለዚህ ጎጆ ግልጋሎት የሚሰጠው ለእንደዚህ አይነት ህሙማን ነው። ዶክተር ሰላሜነሽ ከዚህ በጎ ስራዋ ጎን ለጎን በኢትዮጵያ ውስጥ እስካሁን የሌለና የህጻናት ስነ ባህሪና የእድገት ሁኔታን የሚያጠና ዴቨሎፕመንታል ፔዲያትሪክስ የተሰኘ የህፃናት ህክምና አይነት በጥቁር አንበሳ ሆስፒታል መስርታለች። በእነዚህ ሁለት ስራዎቿ ምክንያትም በአሁኑ ሰዓት በአሜሪካ የውጭ ጉዳይ ሚኒስቴር አማካኝነት በየዓመቱ ለወጣት የአፍሪካ አመራሮች የልምድ መለዋወጫ መድረክ እንዲሆን በሚዘጋጀው የማንዴላ ፌሎሺፕ ተሳታፊ ትሆን በተመሳሳይ ሰዓት እንዲሁ በካናዳ የዲቨሎፕመንታል ፔዲያትሪክስ ትምህርት እንድትከታተል ባገኘችው ድል መሰረት እየተማረች ትገኛለች። አድማጮች፣ በእነዚህ እና ዶክተር ሰላሜነሽ በተለይ በሕፃናት ህክምና ዙሪያ እየሰራች ስላለቻቸው ፈርቀዳጅ ስራዎች የሚቃኘውን ቀጣዩን ዝግጅት ይዘን እንመለሳለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።